ሰላም እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች። የዛሬ ታኅሣሥ 7 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል በትግራይ ክልልና በፌዴራል መንግስቱ መካከል በተደረገው ጦርነት የቆሰሉ የሁለቱም ወገን ተዋጊዎችን አነጋግረናል። መከላከያ ሰራዊታችንና የህወሓት ልዩ ኃይል ወሚሊሻ ቆሰሉት ሁለቱንም በእኩል መንገድ ነው እኛ እየረዳን ያለ ነው። ምክንያቱም ኢትዮጵያውያን ናቸው፣ ወገኖቻችን ናቸው። በጎንደር ሆስፒታል ተኝተው ሲታከሙ ካገኘናቸው የመከላከያ ሰራዊት አባላት መሀል አንዱን ነው የሰማችሁት። ሙሉ በአብይ ርዕሳችን ይቀርባል። ኮምፕሌን አያደርጉም ቁስላቸውን፣ ምናቸውን፣ ምንም በቃ የሰጠሻቸውን እሺ ብለው ነው እና ክብር የሚያንሳቸው ሰዎች እንደሆኑ እኔ ወት ውትድርና ስራ ይመስለኝ ነበር። ስራ አይደለም፣ የትልቅ ኃላፊነት ሪስፖንሲቢሊቲ ነው። አሁን ደግሞ የሰማችኋት የማደንዘዣ ወይም አነስቴዥያ ባለሙያ መቅድም ባዬ ትባላለች። በሰሜኑ አካባቢ ባለው የግጭት ቀጠና ውስጥ በበጎ ፈቃደኝነት ያገለገለችናት ለዛሬ እንግዳ አድርገን ጋብዘናታል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች አመሰግናለሁ፣ ስመኝሽ። በሰሜን ኢትዮጵያ ትግራይ ክልል የሚገኙ ከሁለት ሚሊዮን በላይ ሕፃናት ሰብአዊ እርዳታ ከተቋረጠባቸው ከአንድ ወር በላይ አልፏቸዋል ሲል የተባበሩት መንግስታት ድርጅት ተናገረ። የመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ ዋና ስራ አስኪያጅ ሄንሪታ ፎር ትናንት ባወጡት መግለጫ የምግብ፣ የመድኃኒት፣ የነዳጅ፣ የውሃ እንዲሁም የተመጣጠነ ምግብ ለተጎዱ ህፃናት ማገገም የሚውል ምግብም ጭምር ያለው ክምችት እያለቀ ነው ተብለዋል። በመሆኑም ድጋፉ ወደሚያስፈልጋቸው ሰዎች መድረስ የሚያስችለን ፍቃድ በተጓተተ መጠን ችግሩ ይበልጥኑ እየተባባሰ የሚሄድ መሆኑ አብዝተ አሳስበናል ሲሉም አክለዋል። የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች በበኩላቸው ትናንት በሰጡት ቃል ድርጅቱ ወደ አካባቢው መግባት የሚችልበትን ፍቃድ አስመልክቶ ከኢትዮጵያ መንግስት ጋር መነጋገሩን ቀጥለዋል ብለዋል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሪፐብሊካኑን የመወሰኛ ምክር ቤት መሪ ሚች ማኮኔልን በስልክ ያነጋገሩ ሲሆን ምንም እንኳን በበርካታ ጉዳዮች ላይ ባንስማማም አብረን መስራት የምንችልባቸው ብዙ ጉዳዮች አሉ እንዳሏቸው ገለጹ። ማኮኔል ለረጅም ጊዜ ጆ ባይደን በፕሬዚደንታዊ ምርጫ ማሸነፋቸውን በይፋ ከመናገር ተቆጥበው የቆዩ ሲሆን ትናንት በመወሰኛ ምክር ቤቱ ባደረጉት ንግግር ባይደን በ306 ለ232 ብልጫ ማሸነፋቸውን በመራጭ ተወካይ ድምፅ ሰጪዎች መታወጁ ቀጣይ ፕሬዚደንትነታቸውን እውን አድርጎታል ብለዋል። ምርጫው ተጭበርብሯል ብለው ማስረጃ የሌለው ውንጀላ ሲያሰሙ የቆዩት ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት ለሴኔቱ ሪፐብሊካን መሪ ሚች ማኮኔል በትዊተር ገጻቸው በሰጡት ምላሽ 75 ሚሊዮን የሚሆን መራጭ ለተቀማጩ ፕሬዚደንት ድምፅ ሰጥቷል። ይህ ታይቶ የማይታወቅ ነው። የሪፐብሊካን ፓርቲ ለነገሮች መታገል መማር አለበት። ህዝቡ ተቆጥተዋል ሲሉም ምላሽ ሰጥተዋል። በስተ መጨረሻም ዜና ዕረፍት አንጋፋው የኪነ ጥበብ ሰው ተስፋዬ ገሰሰ ከዚህ ዓለም በሞት እንደተለዩ ተሰምተዋል። በ84 ዓመታቸው በድንገተኛ ህመም ያረፉት ተባባሪ ፕሮፌሰር ተስፋዬ ገሰሰ በተዋናይነት በደራሲነትና በተርጓሚነት ለኢትዮጵያ የኪነ ጥበብ ቤተሰብ አስርት ዓመታትን የተሻገሩ ሥራዎችን አበርክተዋል። የቀብር ሥነ ሥርዓታቸው ሐሙስ ታህሳስ 8 ቀን 2013 ዓ ም በመንበረ ጸባዖት ቅድስት ስላሴ ካቴድራል እንደሚደረግ ተሰምተዋል። ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ ምረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳ ነው ፕሮግራም እንለፍ። የሕግ ማስከበር ዘመቻው ያስገኘው ውጤት በቶሎ እንድናገግምና ከሰራዊቱ ጋር እንድንቀላቀል የሚያነቃቃ ነው ሲሉ በትግራዩ ጦርነት የቆሰሉና በጎንደር ዩኒቨርሲቲ ሆስፒታል ሕክምና እየተከታተሉ የሚገኙ የኢትዮጵያ መከላከያ ሰራዊት አባላት ለአሜሪካ ድምፅ ተናግረዋል። በዚሁ ሆስፒታል እየታከሙ የሚገኙ የትግራይ ልዩ ኃይል አባላት ደግሞ ዓላማ ለሌለው ጦርነት ዋጋ ከፍለናል ሲሉ ሀሳባቸውን አካፍለውናል። የጎንደር ዩኒቨርስቲ ሆስፒታል በበኩሉ በጦርነቱ ለቆሰሉ የሁለቱም ወገን ተዋጊዎች የህክምና አገልግሎት ሲሰጥ መቆየቱን በቦታ የተገኘው ዘጋቢያችን ዮናታን ዘብዴዎስ ተመልክቷል። ወደ አካባቢው ያቀናው ዮናታን በጦርነቱ ወቅት ከሰራዊቱ መተላለፊያዎች አንዷ ከነበረችው ጎንደር ተከታዩን ልኳል። የሰሞኑ ጦርነት ያበቃ ቢሆንም ጥቷቸው የሄደው ጠባሳዎችና ምልክቶች የነበረውን ሁኔታ ሊመሰክሩ አሁንም ያሉበት አሉ። ጦርነቱ በተካሄደበት የትግራይ ክልልና አጎራባች በሆነው የአማር ክልል አንዳንድ ከተሞች የተገኘ ሰው እነዚህን ምልክቶች ሊያስተውል ይችላል። ለሶስት ሳምንታት በተካሄደው ህገ የማስከበር ዘመቻ የኢትዮጵያ መከላከያ ሰራዊት እንዲሁም የአማራ ልዩ ኃይልና ሚሊሻ መተላለፊያ በር ሆና ያገለገለችው ታሪካዊቷ የጎንደር ከተማ ቁስለኞችን ማክማለች። በጦርነቱ ቁስለው ወደ ጎንደር ዩኒቨርሲቲ ሆስፒታል ከገቡት የተወሰኑት ታዲያ አሁንም በዛው ይገኛሉ። እኔ ፍቅሬ ይባላለው ከጎንደር ዩኒቨርሲቲ ሆስፒታል አጥንት ስብራት ክፍል ዋርድ ሰራተኛ ነኝ። በዚህ ሆስፒታል መንግስት የህግ ማስከበር በሚያደርገው ዘመቻና በህዋት ልዩ ሀይል መካከል በተደረገው ጦርነት ሁለቱም ታካሚዎች ናቸው የምናክማቸው። ማለት የመከላከያ ሰራዊታችንና የህወሓት ልዩ ሀይል ወ ሚሊሻ ቆሰሉት ሁለቱንም በእኩል መንገድ ነው እኛ እየረዳን ያለ ነው። ምክንያቱም ኢትዮጵያውያን ናቸው፣ ወገኖቻችን ናቸው። ሁለቱም የጠላትም የወገኑም ወድቀው ብታገኝ እኩል አንስተህ ሀክም ነው የሚለው ቃልም የገባ ነው መሀላም የገባ ነው። በዚሁ ነው ስለዚህ ማንም ይሁን እንኳን የገዛ ወገኖቻችን የውጭ ጠላትን ቢሆን ወድቆ ብናገኝ እኛ በህክምና ህግ መሰረት ወገንንም ጠላትንም እኩል አንስተ ነው የምትረዳው እና በዛ መሰረት ነው እኛ የምንማራው። የሆስፒታሉ የአስተዳደርና የልማት ዋና ዲሬክተር አለም አቀፍ ቃኘው እንዳሉት የህክምና አገልግሎት እየሰጡ ያሉት ለኢትዮጵያ መከላከያ ሰራዊት አባላት ብቻ ሳይሆን ህወሀት አሰልፏቸው ለቆሰሉ የትግራይ ልዩ ኃይል ታጣቂዎችም ጭምር ነው። እኛ እንደ ፌዴራል መንግስት ወይም እንደ ፌዴራል መስሪያ ቤቱ ሆስፒታል እስከሆነ ድረስ የፌዴራል መንግስት ነው። የማንም የከሌ ነው የከሌ ነው የሚባል የለም። ከአብዛኛው ወገን የሚሆን ከኛ ወገን የተዋጉ መከላከያዎች የሚሆኑ ልዩ ኃይሎች ሆስፒታል ሰርቪስ ከመስጠት ስለሆነ ዋናው ትልቁ አላማችን ሁሉም ሰው ለኛ አንድ ነው። በትንሽ ጊዜ ለተፈጠረ ሁሉም ማህበረሰብ አንድ ነው ብለን ስለማናስብ እኛ ሁሉንም በአንድ አይንና በአንድ አይን ብቻ ነው ከእነዚህ ከነዚህ ታካሚዎች ውስጥ አብዛኛዎቹ ጦርነቱ እንደተጀመረ ወይም መካከል ላይ የቆሰሉ ሲሆኑ መቀሌ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር መግባቷን ጨምሮ የሆነውን ነገር ሁሉ የሰሙት እዚህ እንደተኙ ነበር። ወደኋላ መለስ ብለው እና በጦርነቱ የመጨረሻ ውጤት ስሜት ውስጥ ሆነው ሀሳባቸውን ለቪኦኤ አካፍለዋል። ሀምሳ አለቃ ወንዳፍራው ዘውዱ ሁለተኛ ብርጌድ አስራ ሁለተኛ ክፍለ ጦር አንደኛ ሻለቃ አባል ሲሆኑ የገጠማቸውን እንዲህ ሲሉ ነግረውናል።

ቁስላችን ደክም ሳይሉ ቀን እና ጠዋት ከኛ ጋር ነው ያሉት ማለት ነው። ስለዚህ ትልቅ ክብር ይገባቸዋል የጎንደር ህዝብ ማለት ነው እና ዛሬ እንደዚህ እንዳወራረጉ የጎንደር ህዝብ ነው እና ትልቅ ክብር ይገባቸዋል ማለት ነው። እና ሐኪሞችም እዚህ ያሉት ሁሉም በቃ ቁስላችን ቁስላቸው አልጎ ነው አዩት። በቃ ቀን ማታም ከኛ ጋር ነው ያሉት ማለት ነው። ስለዚህ ትልቅ ክብር ይገባቸዋል ማለት ነው። ሃምሳ ለቃ ወንዳፍሮም

እዚህ ሀገር በቀል ልስለኛል ምክንያቱም ሁኔታው ጥሩን ስላልሆነ ማለት ነው። በኢትዮጵያ መከላከያ ሰራዊትና በትግራይ ልዩ ኃይል መካከል ለሳምንታት በዘለቀው ጦርነት የተጎዱ የሁለቱ ወገን ሰራዊቶች በአማራ ክልል ማዕከላዊ ጎንደር ዞን በጎንደር ዩኒቨርሲቲ ሆስፒታል ጎን ለጎን በአንድ ዋርድ ውስጥ ሕክምና የተከታተሉ መሆናቸውን ቪኦኤ በስፍራው በመገኘት አረጋግጧል። ለህወሀት በመደገፍ በትግራይ ክልል ልዩ ኃይል ስም ሲዋጉ ከነበሩ ሰራዊቶች መካከል አንዱ የሆነው የ22 ዓመት ወጣት ተስፋ ሚካኤል አባዲ ገብረመድን ለደሞዙ ስል ከወራት በፊት ልዩ ኃይሉን ቢቀላቀልም ከማን ጋር እንደሚገጥም አላውቅም ነበር ላለው ጦርነት መታጨቱን ያወቀው በጥይት ተመቶ የሚያነሳውን ወገን አቶ ኋላም በመከላከያ ስራውት እጅ መውደቀን ሳውቅ ነበረ ብሏል። የደረሰበትን ጉዳትና በጎንደር ዩኒቨርሲቲ ሆስፒታል እየተሰጠ ያለውን የህክምና አገልግሎት ገልጿል። ህክምናው እኔ እንደጠበቁ በጣም አሪፍ ነው። ህክምናው ከመጣው ማለት ነው። አንድ ሌሊት ራጅ ተነስቻ አድሬ፣ ከዛ ትሰራልኝ ከተሰራልኝ በኋላ አሁን እያጣጠብንም ማስታገሻ ምናምን እየሰጡኝ ዶክተሮች አራት ሰዓት ቆሞ ነው የሚያድሩት በጣም አሪፍ ነው በጣም ለመመሰግነ ከእግር ተረከዝ ጫፍ እስከ ጉልበቱ ድረስ የገባውን ብረት ሲመለከት ይህንን ሁሉ መስዋዕትነት የከፈልኩት ለማንና ለምንድን ነው የሚለው ጥያቄ በአእምሮ በመጣ ቁጥር እንቅልፍ እንደሚነሳው ተናግሯል። ከመከላከያ ሰራዊት ጋር መግጠሙ ደግሞ የእግር እሳት ሆኖበታል። አሁን ልጃሬ ግባ ማለት ነው። ለማንም ብዬ አይደለም፣ ለመንግስት ብዬ አይደለም፣ ለምንም እኔ ተማሪ ነው፣ በርኳትኳ አደለም። ከዛ ለደሞዝ ብዬ ነው፣ ስራ ሲያጣ ነው እንጂ እኔ በቃ አሁን ሲያስበው ማለት ነው፣ ግራ ነው የሚገባ። ለምንድን ነው ይሄን የከፍልኩን? ሲል እኔ አሁን ሌሊት አልተኛም። በጣም ነው ምጨንቀኝ አሁን ለማን ብዬ ነው እንደዚህ የተጎዳሁት ነው የሚለው አሁን። በጣም በጣም ነው የሚገርመኝ መከላከያዎቹ እራሱ የኛ ቤተሰብ አሉ። ከቤተሰቦች ጋር እንደተዋጋለሁ ብዬ አስባለሁ፣ አላሰብኩትም። እዛ ስንደርስ ተገድለና እንጂ ምን ያውቃለ ብለ ነው። እንዴት ባልታቀድና ባልታሰበ ጊዜ የተጎዱ ሰራዊቶችን የማከም ግዴታ የተጣለበት የጎንደር ዩኒቨርሲቲ ሆስፒታሉ የስራ ጫና ቢኖርበትም በጎንደር ከተማ ህዝብ ቀናነትና ከፍተኛ ድጋፋቸው ፈተናውን እየተወጣ መሆኑን ለመረዳት ችያለኝ። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብጅዎስ ጎንደር። ዮናታንን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ከዚሁ በትግራይ ከተካሄደው ጦርነት ሳንወጣ በትግራይና በፌዴራል መንግስቱ መካከል የተከሰተውን ውጊያ ተከትሎ በጦርነቱ ጉዳት ለደረሰባቸው በርካታ ዜጎች ሕክምና ለመስጠት የሕክምና ባለሙያዎች ተንቀሳቃሽ የሕክምና ቡድን በማቋቋምና ግጭቱ ወደ ተከሰተባቸው ቦታዎች በመሄድ የበጎ ፈቃደኝነት አገልግሎት ሲሰጡ ቆይተዋል። ከነዚህ መሀል በአዲስ አበባ ጋንዲ መታሰቢያ ሆስፒታል የማደንዘዣ ወይም አነስቴዣ ባለሙያ የሆነችው ና ግጭቱ በተቀሰቀሰበት ወቅት የመጀመሪያ ዙር በጎ ፈቃደኛ በመሆን ከሌሎች የሕክምና አጋሮቿ ጋር በወልዲያ ሆስፒታል ለተለያዩ ቁስለኞች የሕክምና አገልግሎት ስትሰጥ የቆየችው መቅድም ባዬ አንዷ ናት። መቅድም በጦርነት ቀጠና ውስጥ ስለቆየችባቸው ጊዜያትና በጦርነቱ ለተጎዱ ወገኖች ሲደረጉ የነበሩ ድጋፎችን አስመልክቶ ከኔ ጋር ቆይታ አድርጋለች፣ እንደሚከተለው ተሰናድቷል። በትግራይ ክልልና በፌዴራል መንግስቱ መካከል የነበረው መካረር ጥቅምት 24 በይፋ ወደ ጦርነት ከተሸጋገረ በኋላ በጦርነቱ ጉዳት የሚደርስባቸውን ዜጎችን ለማከም የሚችሉ በጎ ፈቃደኞች እንዲመዘገቡ ጥሪ ቀረበ። አዲስ አበባ በሚገኘው ጋንዲ መታሰቢያ ሆስፒታል የማደንዘዣ ወይም አነስቴዥያ ባለሙያ ለሆነችው መቅድን ባዬ ይህ ጥሪ በሙያዬ ምን ላድርግ የሚለውን ጥያቄ የመለሰላት ነበርና ጥያቄውን ተቀብላ ለመመዝገብ አላመነታችም። ማለት ያው ስላለው ነገር ስለ ጦርነቱ ብዙም የምንሰማው ነገር የለም። ያው በወሬ እንደማንኛው ሰው ከርቀት እንሰማለን። ይህ የተፈጠረው ነገር መጥፎ ነገር ነው የተፈጠረው፣ ተፈጥሯል። ስለዚህ በሙያዬ ምንድን ነው ማድረግ የምችለው አልኩኝ ይህን ነገር ስሰማ፣ ምክንያቱም ጥሩ ነገር አይደለም። ወደ ሰሜን በኩል ባለሙያ የለም፣ በተለይ አነስተ ደግሞ ብዙም ባለሙያ ስለሌለ ያንን ያሰብኩት እንጂ ብዙም ዲቴይል እንደ ኤቨን እንደዚህ በደንብ አላሰብኩበትም። በቃ ጀስት መርዳት ያንን ማድረግ ብቻ ነው የምፈልገው የምትሄጂው ወደ ጦርነት ያለበት አካባቢ ነው። ጦርነት ደግሞ መቼም በትንሽ የሚሆን ትልቅ አስከፊ ነው። ምንም ነገር ሊፈጠር ይችላል። እና በተመዘገብሽበት ጊዜ እና መሄድሽን እስከምታውቂ ባለው ጊዜ ውስጥ የነበረሽ ስሜት ምን ይመስላል? አልፈራሽም? አዎ፣ መጀመሪያ ዓርብ ዕለት ነው የተመዘገብኩት እና ያው ገና የሚቆይ ነው ሰው ካስፈለገ ምናምን ነበር ያለኝ እዚህ ማን ሶርሱ ጋር ነበር የተመዘገብ ነው ኩትና ከዛ ወዲያው ቅዳሜ ከሰዓት ደውለው ትሄጃለሽ ሰኞ ነች ብኝ በጣም ደነገጥኩ ማለት ነው። አንድ ሰው አይደለም ወደ ጦርነት ኦፕራሲዮን ክፍል እንኳን ግባ ሲባል እኮ በጣም ነው የሚፈሩ። አለ እንዲ ሀገሮች በተሽ እንኳን ታ ቦታ ለመሄድ ያስፈራሉ፣ አደለም ጦርነት ቦታ ማለት ነው። ሰው ልረዳ ነው የሚሄደው። አዎ ደስ ይለኛል ግን እና ምን እንደሚፈጠር አይታወቅም፣ እና ያ ያስደነግጣል እና ያንንስ የመያዝ ከእንትን ካፔብል ነኝ ወይ አጠገቤ ጥይት ቢተኮሱ የሆነ ነገር ቢፈጠር አደጋ ቢመጣ አንድ ላረጋለሁ ወይ የሚለው ማሰብ ጀመርኩ ያኔ ማለት ነው፣ መቅድም። ይህ ፍርሃቷ ብዙም አብራት አልቆየም። ከሚያጋጥመኝ ይልቅ የምረዳው ነገር ይበልጥ ይሆናል የሚለው ስሜቷ አሸነፍና ከሌሎች አርባ ስምንት የጤና ባለሙያዎች ጋር በመሆን የመጀመሪያዎቹ በጎ ፈቃደኛ ሆነው ወደ ወልዲያና ቆቦ የሚገኙ ሆስፒታሎች አቀኑ። መቅድምም፣ በሕይወቴ አይቼው የማላቀውን የሀገር መስዋዕትነት ለመጀመሪያ ጊዜ አየው ትላለች። እኔ እንኳን በሙያዬ እዚህ ተቀጥሬ ደልቶ ወይም ቁጭ ብዬ ሀገር ማገለግል ነበር ይመስለኝ፣ ግን አይደለም። የወታደሩ ይበልጣል። ነብስን እስከ መስጠት ለማንም ለማያ ኢትዮጵያዊ ስለሆነ ሰውላ ብሎ ማለት ነው በዛ ላይ ኮምፕሌን አያደርጉም። ቁስላቸውን፣ ምናቸውን ምንም በቃ የሰጠሻቸውን እሺ ብለው ነው እና ክብር የሚያንሳቸው ሰዎች እንደሆኑ እኔ ውትድርና ስራ ይመስለኝ ነበር። ስራ አይደለም፣ ይህ ትልቅ ኃላፊነት ሪስፖንስብሊቲ ነው እና የእያንዳንዱን ታሪክ፣ የተወሰኑትን ታሪክ ስትሰሚ በጣም ያሳዝናሉ። የምታክሟቸው ሰዎች ምን ያክል ምን አይነት ሰዎች ነበሩ? ምን አይነት ጉዳት የደረሰባቸው ሰዎች አጋጥሟችኋል? እስኪ እዚያ የነበረውን ሁኔታ ግለጭልኝ። ያው መቶም ሁለት መቶም ሰው ሊመጣ ይችላል። ግን ያው ጦርነት ነው። ጦርነት ጋር ደግሞ እንደምታውቂው ብዙ አይነት ምቶቢያ ጥቂት የመታቸው ሰዎች ይመጣሉ። ከቁስል ድሬስ ከማድረግ ጀምሮ እስከ ሜጀር ሰርጀር የሚሰራላቸው ሰዎች አሉ። ሁለት መቶ መቶ ስቲ በቀን ያን ያክል ሰው ይመጣ ነበር። እኔ ሰሞን ነበር መቶ ሰው ይመጣል፣ አንዴ ከዛ የሆነ ቀን መቶ ሊመጣ ይችላል። ኤቭሪ አዘር ዴ ወይ እንደዚህ ይመጣ ነበር። መጨረሻ ሳምንት ላይ ብዙ ብዙ ቀን ቀንሷል። ብዙ አልነበረ ማርባ ሰው ወይ እንደዚህ ብዙም አልነበር የነበሩትን ነበረ ትሪት ምናደርግ የነበረው መቅድም በሰሜኒቱ የሀገሪቱ ክፍል በጦርነት ቆስለው የሚመጡት ዜጎች ለሀገራቸው ያለው ፍቅር ልብ የሚነካ ቢሆንም ጦርነት ግን አስከፊ መሆኑንም አይቻለው ትላለች። እንዳልኩሽ ነው ይ ጦርነቱ አሪፍ አለ ለመግለጽም ለማውራቱም ምንም ደስ አይልም። የሌላ ሀገር ሆኖ ቢሆን ብታወሪ እንደ ጀብዱ አሪፍ ነው። ይሄኛው ግን የሚያሳዝን ነው። በጣም የሚያስከፋ ነው። የሚያሳዝን ነው። ሞተ ወንድምሽ የገደለው ባለሽ እንደሚባለው አይነት ነው የሆነው የፈለጋልህ ቢኖረው ሀዘን ቢኖርበት በነበረው ነገር ቢያዝንም፣ በኋላ ለሚመጣው ኮንሲኩዌንስ ለማህበረሰቡ ለምናምን ደስ አይልም። በቃ ወሬው መጨረሻ ላይ ደስ አይልሽ። መጥፎ የሰሩት ሰዎች እንዲወገዱ ይፈልጋል፣ ሁሉም ደስ ይለዋል። ያ ነገር ግን በመሀል ብዙ ሰው እየተው ይጎዳብናል፣ እና ያ ደግሞ ደስ አይልም። ይሄ የአካባቢው ሰው ሰራዊቱ፣ ለእናንተ በተለይ ከዚህ በጎ ፈቃደኝነት ሄዳችሁት እና አቀባበሉ ምን ይመስል ነበረ? ለምሳሌ ስራ በዝቶ ሲደክመን ትዝ የሚሉን እነሱ ናቸው። ያኑላ ኪሎ ሜትር አቋርጠን ስንሄድ መንገድ ላይ ሳይሆን ሰላም የሚሉን ወታደሮቹ። ህዝቡ ደግሞ የወልዲያ ህዝብ የተለየ ህዝብ ነው። በጣም ደግ ህዝብ ነው። ወጣቶቹ ቮሎንተር ሆነው የሚሰሩት ልጆች ማንም እንዲበሉ እንዲያድጉ ሳይላቸው፣ በቀን ተከፋፍለው ቀን፣ ጠዋት፣ ግማሽ ቀን፣ ማታ፣ ለሊት እያደሩ የተመቱትን ሰዎች አዝለው ሽንት ቤት እየወሰዱ መንቀሳቀስ ማይችሉትን እያነሱ ይታጠቡትን እያጠቡ ልብስ ከራሳቸው የራሳቸውን ልብስ እያለበሱ እጃቸውን የተመተቱትን ቁጭ ብለው ምግብ እያበሉ፣ የወልዳ እናቶች ምግብ እየፈተፈቱ ምሳ፣ ቁርስ፣ እራት የሚያበሉት እነሱ ናቸው። ሾርባ እያመጡ ምግብ በሬ እያረዱ የሚያበሏቸው እነሱ ናቸው። ይሄንን ማንም መንግስት የትኛውም ወረዳ እንዲያርጉ ያላቸው የለም። በእኛ ባህል ደግሞ ታውቂያለሽ፣ ሰው ሲጠየቅ ደስ ይለዋል። ከሜዲካል ከህክምናው በላይ እነሱ ሄደው አይዟችሁ፣ እንዴት ናችሁ፣ ልጆቻችን እያሉ የሚዞሩት ነገር ልክ እንደ ሜዲካል ራውንድ እንደሚባሉ ሶሻል ራውንድ የሚያደርጉት በጣም በጣም ደስ ይል ነበር። እና ለእኛ የሚሰሩ ደግሞ እነዚህ ከአዲስ አበባ እኛም ብለው ነው የመጡት ብለው ኢቭን አልጋ የምናድርበትን በግማሽ ቀንሰው ነበር የሚያሳድሩ። ምግብ ቤት በጣም ብዙ ጊዜ በነፃ ነበር የሚያበሉን። ምንም ነገር ብለናቸው እኛን እምቢ አይሉንም ነበር የተመለስሹ ስራው አልቆ የእናንተ አገልግሎት ስለማያስፈልግ ነው እንዳልሹ፣ የሚመጣው ቁስለኛም ቁጥር እየቀነሰ በመሄዱ ነው ወይስ ሌላ ዙር ፈቃደኞች ተተክተው ነው? እኛ እንኳን የመጣነው ያው እንዳልኩሽ ነው። እንትኑ በጣም አድካሚ ነው። ከዛ ሌሎችም ደግሞ ጤና ባለሙያዎች መጀመሪያ ላይ የነበረው ፍርሃት እኛ ስለሰበር ነው። ከዛ ለእኛ ደግሞ የተሰጠን በሚዲያው በምናምን የተሰጠን ከቨሬጅ ምስጋናው ምናምን ሌሎቹን በጣም አነሳሳቸው። ስለዚህ እኛም መሄድ እንፈልጋለን። እኛም አንድ ነገር እናድርጋሉ፣ ሌሎቹን ባለው ባለሙያ። ስለዚህ እኛም ያን ስለቆየን በርናዎት እንዳይኖር ነው ያለውም ነገር አሁን አሁን ደና ነው፣ ቀንሷል፣ ብዙ የለም ምናምን ብለው ደና ነው አሉን። እንግዲህ በዚህ ሁኔታ ነው እኛ የተተካካ ነው። እንግዲህ አንቺ የመጀመሪያ ዙር በጎ ፈቃደኛ አገልግሎት ሰጪ ነበርሽ ገና ምን እንደሚጠብቅሽም ሳታውቂ በድፍረት ነው እዛ ቦታ ላይ የተገኘሹ እና በሙያሽ አገልግሎት የሰጠሹ እና በአጠቃላይ ይህንን ማድረግሽ በዛ ቦታ ላይ መገኘትሽ የፈጠረብሽ ስሜት ምንድን ነው? አሁን ከተመለሽ በኋላ መለስ ብለሽ ስታስብው ምን እንደሚሰማሽ። ብዙ ነገር ሰርተናል። ብዙ ላይፍ ሴቭ አድርገናል። እዛ ጋር ብዙ ሰዎች እጃቸው አንድ ፓራላይዝ ሆኖ እንዳይቀር አድርገናል። ብዙ ነገሮችን አድርገናል። ኖ ያን እናውቀዋለን። ግን ካለው ነገር ከምናየው ነገር ትንሽ ቆይ፣ ትንሽ እዛ ብንሆን ብለን እናስባለን። ብለንና የህዝቡን ድጋፍ ስል ሳይ፣ ወታደሮቹን ሳያቸው፣ በየመንገዱ የሚሰጥሽን ሪስፔክት ስታዩ፣ ሰዎች እንዲያውም እኛ ሄደን መጀመሪያ እንዳልኩሽ ፈርተን ነበረ፣ ምን ይገጥመናል ብለን ነበር። ግን ስናየው ደ ሰላም ነው፣ ስራ ነው የሚበዛው፣ ድካም ነው ያለው፣ ምናምን እዚያ ያለው እርካታ እንዳለ ሆኖ፣ ከዛ ደግሞ ሰዎች እኛ በመሄዳቸው ብዙ ሰዎች በእኛ ጓደኞቻችን፣ በእኛ እንኳን ዳር ፕራውድ ኦፍ ፋስ እና ያን ያን ስታየው እንኳን ያንን አደረግኩኝ እንኳንም ሄድኩኝ። በትግራይ ክልል ግጭቱ እንደተቀሰቀሰ ከአዲስ አበባ በበጎ ፈቃደኝነት ወደ ቦታው ካቀኑት የሕክምና ቡድን አባላት መካከል ነርሶች፣ የቀዶ ጥገና ሐኪሞች፣ የአጥንት ስፔሻሊስቶችና ሌሎች የሕክምና አመራሮች ይገኙበታል። መቅድም ከዚህ ቡድን ጋር በወልዲያና በቆቦ ለሀያ ቀናት አገልግላ ብትመለስም ከዚህ በኋላም በሙያዋ ተመሳሳይ የበጎ ፈቃድ አገልግሎት መስጠት እንደምትፈልግ ገልጻለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ሄዳችንን መቅድም ባየን እናመሰግናለን። አሁን ደግሞ ከወደ አምቦ አካባቢ ወደ አገኘናቸው እንግዳ እናምራ። ወይዘሮ ፍታሌ በቀለ ይባላሉ። ወይዘሮ ፍታሌ የአምቦ ከተማ ነዋሪ ሲሆኑ በአምቦ ከተማ መጽሐፍ በመሸጥ አስራ አንድ ቤተሰብ ያስተዳድራሉ። መጽሐፍ መሸጥ ልጆችን እንዳስተምር አድርጎኛል ከምሁራንና አላማ ካላቸው ሰዎች ጋር እንድውል ስለረዳኝ ስራዬን እወደዋለሁ ይላሉ ወይዘሮ ፍታሌ። እኚህን ጠንካራናትና በስራቸው ተጠቃሚ የሆኑ ደንበኞቻቸውን አነጋግሮ ከአምቦ የላከልን ናኩር መልካ ነው፣ ቀጥሎ ይቀርባል። በአምቦ ከተማ አውራ ጎዳና የኢትዮጵያ ንግድ ባንክ ትልቁ ቅርንጫፍ ጎን ላስቲክ ዘርግተው መጻሕፍት ይሸጣሉ። ከንግድ ባንኩ ጎን ያለው የዝግባ ዛፍ የፀሐዩን ሙቀት በትንሹም ቢሆን ይከላከልላቸው እንደሆነ እንጂ ሙሉ በሙሉ ከፀሐዩ አያድናቸውም። በክረምቱ ዝናብ ወቅትም እንዲሁ የመጽሐፍት ሽያጭ ተግባራቸውን እንደሚያስተጓጉለው አልሸሸጉም። የአምሳ ዓመቷ ወይዘሮ ፍታሌ በቀለ ሆኖም ከ15 ዓመት በላይ 11 የሚሆኑ የቤተሰቦቻቸውን አባላት ካኖሩበት ስራ ወዴትም እንዳልሄዱ ተናግረዋል። ወደኋላም መለስ ብለው ወደ መጽሐፍ መሸጥ ስራ እንዴት እንደገቡ ገልጸዋል። ወይዘሮ ፍታሌ አካታኑ ትትሰ ባራኮቱ ጀመረ በገርተሚሰደ ጀመረ አንስቶን ሰቀርቃሩ መጽሐፍ መሸጥ የጀመርኩበትን ሁኔታ ለመግለጽ 1998 ዓ ም ላይ ከባለቤቴ ጋር ነው የጀመርኩት። ባለቤቴ ወደ ሌላ ቦታ ሲሄድ ስራውን ቀጥዬ፣ ይኸው ሰውን መጽሐፍ በማንበብ እየተጠቀመ ነው። እኔም ልጆችን እያስተማርኩበት ነው። ኪሳራ የሌለው ነገር መጽሐፍ ነው። ልብስ ይቀደዳል፣ ያረጃል መጽሐፍ ግን ሁሌም ጠቀሜታ አለው። ስራዬን በጣም ወደዋለው። ጊዜው ጥሩ ሲሆን በቀን እስከ ሀያ መጽሐፍት ሽጠው እንደሚውሉና ሳይቀናቸውን ከቀረም እንዲሁ ብለው እንደሚገቡ ተናግረዋል። ታዲያ እርሳቸው ጋር የማይገኝ መጽሐፍ አለመኖሩን የገለጹት ወይዘሮ ፍታሌ የትምህርት፣ የተማሪ አስረጂ መጽሐፍት፣ ስነ ልቦና፣ ፖለቲካ፣ ማህበራዊው፣ ልቦወለዱ፣ ታሪኩ የሕክምናና የህግ መጽሐፍት እንዲሁም ሌሎችን መጽሐፍት እንዳላቸው ገልጸዋል። ከአዲስ አበባ መርካቶ ለጋር አሮጌ ተራና ሽሮ ሜዳ መጽሐፍት እያመጡ እንደሚሸጡ የተናገሩት ወይዘሮ ፍታሌ ማንበብ ሙሉ ሰው ያደርጋል ብሎ የሚያምን ሁሉ ይገዛኛል ብለዋል። ከሁሉም የሚያስደስተኝ ደግሞ ከምሁራን ጋር መዋሌ ነው ይላሉ። ኢሮኒስ ዱበርቶኒስ ጆሎኒስ ጃርሲ ሙሪንሳኒ ወጋ ሰደተማ ወንዶችም ሴቶችም ህፃናትም የሰማኒያ ዓመት አዛውንት ሳይቀር መጽሐፍ የሚወዱ ሁሉ ይገዙኛል። ከሁሉም የሚያስደስተኝ እውቀት ካላቸው አላማ ካላቸውና ግባቸውን ከሚያውቁ ሰዎች ጋር ነው የምውለው። ሰዎች ሲያዩኝም በርቺ ይሉኛል። አስፋፍተሽ ብትሰሪ እና የተመቻቸ ቦታ ላይ ብትሰሪ የሚሉኝም አሉ። ከና ቶ ጉዲሰኒ ቶ ፀሐይና ዝናብ እየተፈራረቀባቸው የአንባቢያንን ፍላጎት ለማሟላት በሚጥሩት ልክ ግን ለመጽሐፍ ሽያጭ የሚሆን የተመቻቸ ቦታ ባለማግኘታቸው እንደሚቆጩ ገልጸዋል። ወይዘሮ ፍታሌ የአምቦን አስተዳደር ጽህፈት ቤት ደጅብጠናም አልተሳካልኝም ብለዋል። የምቹ ቦታ ጦት ለተለያዩ ችግሮች እንዳጋለጣቸውም አክለው ተናግረዋል። አነ መጽሐፈ ከነብረና ነንገመታ ወደ መጽሐፍቶቹ ስመጣ እደሰታለሁ። ቤት ውስጥ ያለው ነገር ላይ ያስደስተኝ ይችላል። መጽሐፍቱን ሽጬ ለልጆቼ ዳቦ ገዝቼ ይገባለሁ። ምን አለ መሰለ፣ ከዚህ ቀደም አብዛኛዎቹ መጽሐፍቶች ተሰርቀው ነበር። የቀረውንም ሽጬ ለልጆቼ ዳቦ ልገዛ ባልኩኝ ዝናብን መጽሐፍቶቼን አበላሽቶብኝ አልቅሼ ነበር። ፀሐይና አቧራው ዝናቡ ይፈራረቅብኛል። አሁንም ትልቅ የአስፓልት መንገድ እየተሰራ በመሆኑ ከዚህ ሊያስነሱኝ ይችላሉ በሚል ስጋት ገብቶኛል። የአምቦ አስተዳደር አሁንም ያለውበትን ቦታ አይቶ ከዚህ የተሻለና መደርደሪያ ያለው ተንቀሳቃሽ ኮንቴይነር ቢሰጠኝና ልጆቼን ባሳድግበት አገሬንም ባገለግልበት ምኞቴ ነበር። በዚህ ዙሪያ ምላሽ እንዲሰጡን ጉዳይ ወደሚመለከታቸው የአምቦ ከተማ የመንግስት ስራ አመራሮች ብደውልም ስልካቸውን ባለማንሳታቸው ለጊዜው አልተሳካም። ወይዘሮ ፍታሌ ለወደፊቱም ይህንኑ መጽሐፍ የመሸጥ ስራ አስፋፍተው ለመስራት ፍላጎት እንዳላቸው ገልጸዋል። እኔ እኔ ሌላ ነገር አልሰራም። ዕድሜ እስከሰጠኝ ድረስ የመጽሐፍት ስራዬን አስፋፍቼ ልጆቼን አስተምርበታለሁ። ምክንያቱም መጽሐፍ የስልጣኔ መጀመሪያ ነው። የሰው ልጅ ባያነብ ኖሮ አሁን ያለውን ስልጣኔ ማምጣት አይችልም ነበር። ለመማር የሚፈልግ ማንኛውም ሰው መጽሐፍ ያስፈልገዋል። መጽሐፍ ትልቅ ታሪክ ይሰራል። መጽሐፍን ይሁን ሞ ሴና ጉዳ ውጀታ ለልጆቻቸው መጽሐፍ ሲገዙ ያገኟቸው አቶ ታከለ ጉታ ስለ ወይዘሮ ፍታሌ ጥንካሬ እንዲህ ይላሉ። ጆሌ ንቨርሲ ፈዳ ዋንተው ከነቪት ይጌቲ ኩኖ ኩማ አማ አርጊት ልጆች አስተምራለሁ። አሁን እንዳየኸው ጥሩ መጽሐፍ ግዛት ለኛለች የሚያስፈልጉ መጽሐፍትን ለይታ እየሰጠችን እንደ አንድ መምህር ታስተምረናለች። ወደ እርሷ ስመጣ ከእርሷ ትምህርት አገኛለሁ። ፀሐዩ ሰለቸኝ ሳትል ልክ እንደ አባትና እንደ እናት ልጆቻችንን ትቆጣጠራለች። ሞራል እየሰጠችና እየመከረችም ታበረታታቸዋለች። ልጆች የራሳቸው ይወዷታል፣ እሷ ጋር እንሂድ ይላሉ። ከፍታሌ በገዛንላት መጽሐፍ እየታገዘች ትልቋ ልጅ አሁን የሁለተኛ ዲግሪዋን አግኝታለች። ጋርጋርሰሺቲንሺንጉዶበረነማስተርሲሺሁለ ዲግሪ ለአሜሪካ ድምፅ ናኮር መልካ ካምቦ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሻውት ስመኝሽ የቆየ ነበርን በፌስቡክ ገጻችን፣ አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን የነገ ሰው ይበለን መልካም ምሽት